ኤርትራ ውስጥ ከአስራ አምስት ዓመታት በፊት ከህግ ውጪ ተይዘው ስር ላይ ያሉ የፖለቲካ ሰዎችና ጋዜጠኞች ሁሉ በአፋጣኝና ያለ ቅድመ ሁኔታ እንዲለቀቁ አምነስቲ ኢንተርናሽናል አሳሰበ። የሰብአዊ መብቶች ተሟጋቹ ዓለም አቀፍ ቡድን ይህንን ጥሪ ያሰማው ሁሉም እስረኞች በሕይወት መኖራቸውን የኤርትራ የውጭ ጉዳይ ሚኒስትር ማረጋገጡ መልካም ዜና መሆኑን ባሳወቀበት መግለጫው ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ከራዲዮ ፍራንስ ኢንተርናሽናል አርኤፍአይ ማለት ነው፣ ጋር ባደረጉትና ትናንትና ሰኞ በተላለፈ ቃለ ምልልስ እስረኞቹን የፖለቲካ እስረኞች እያሉ መጥራታቸውንና ሁሉም በሕይወት ያሉ መሆናቸውን ተናግረው መንግስት ሲወስን ለፍርድ እንደሚቀርቡ ማመልከታቸውን አምነስቲ ጠቅሷል። በመስከረም 1993 ዓ.ም ተመረተ ተይዘው ከታሰሩት መካከል 11 ፖለቲከኞችና አስር ጋዜጠኞች እንደሚገኙ አምነስቲ ጠቁመ። የኤርትራ ባለስልጣናት እስረኞቹ ስላሉበት ቦታም ሆነ ስለጤናቸው ሁኔታ እስካሁን ለቤተሰቦቻቸው ከመግለጥ አሻፈረኝ ብለው መቆየታቸውን ገልጧል። አምነስቲ ኢንተርናሽናል የሕሊና እስረኞች እንደሆኑ የሚያምነው ሀያ አንዱ ሰዎች እንዲለቀቁ ከተያዙበት ጊዜ አንስቶ ላለፉት 15 ዓመታት ሲሟገት መቆየቱን ያስታወሱት የቡድኑ የምስራቅ አፍሪካ የቀንዱና የታላላቅ ሐይቆች አካባቢ ዳይሬክተር ሳራ ጃክሰን እስረኞቹ ከማንም ጋር እንዳይገናኙ ተደርገው እንዲህ ለተራዘመ ጊዜ ያለ ክስና ያለ ፍርድ መቆየታቸው የፍትህ መጥፋትን ያሳያል ብለዋል። ቀድሞም ቢሆን መታሰር እንዳልነበረባቸው ሁሉ አሁንም ያለ አንዳች ቅድመ ሁኔታ መለቀቅ አለባቸው ብለዋል። ጃክሰን አክለው አስራ አንዱ የገዢው የዲሞክራሲና የፍትህ ህዝባዊ ግንባር ህግደፍ ማዕከላዊ ምክር ቤት አባላት የተያዙት በሀገሪቱ ለውጥና ዲሞክራሲያዊ ውይይቶች እንዲካሄዱ የሚጠይቅ ግልጽ ደብዳቤ በመስከረም 1993 ዓ ም ለመንግስታቸውና ለፕሬዚዳንት ኢሳያስ አፈወርቂ ከጻፉ በኋላ ሲሆን ጋዜጠኞቹ በተከታዩ ሳምንት ውስጥ መታሰራቸውን አምነስቲ ኢንተርናሽናል በዚሁ ሪፖርቱ አስታውሷል።